voice of America. ከተለያዩ ክፍሎች የተውጣጡ ቁጥራቸው 125 የሚሆኑ የሚሆኑ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ሰጪ ወጣቶች በባህር ዳር ከተማ ዙሪያ ልዩ ስሙ ሰባት አሚት በተባለ አካባቢ በአባይ ወንዝ ላይ የእንቦጭ አረምን የማስወገድ ስራ ሰርተዋል። ወጣቶቹ ነሐሴ አንድ ቀን በቤተ መንግሥት ስለ በጎ አድራጎት በጠቅላይ ሚኒስትር ዶክተር አብይ አህመድ አነቃቂ ንግግር ተደርጎላቸው ነበር። ዘጋቢያችን አስቴር ምስጋና ከባህር ዳር የላከችው ዘገባ ቀጥሎ ይቀርባል። ነሐሴ አንድ ቀን 2010 ዓ ም ጠቅላይ ሚኒስትር ዶክተር አብይ መሐመድ ወሰን ሳይጋርዳቸው ወደ ክልሎች ሄደው የበጎ ፈቃድ አገልግሎት ለሚሰጡ ወጣቶች አነቃቂ ንግግሮችን አድርገው ነበር የሸኟቸው። ታዲያ ከተለያዩ ክልሎች ተውጣጠው ባህር ዳር ከተማ የመጡ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ሰጪ ወጣቶች ጉልበት የሚጠይቀውን ስራቸውን እንዲህ በወኔ የጠቅላይ ሚኒስትሩን ስም በመጥራት ነበር ሲሰሩ የተመለከትነው። አብይ እንዳለ ሚሊዮኖች ይከተሉናል እንዳለ ሁሉ ሌሎችም ይከተሉናል። ወጣቶቹ ስራቸውን ሀ ብለው የጀመሩት በባህር ዳር ከተማ ዙሪያ ልዩ ስሙ ሰባት አመት እየተባለ በሚጠራው አካባቢ በአባይ ወንዝ ላይ የወረረውን የእምቦጭ አረም በማስወገድ ነበር። ወጣት መሀሪ አስፋው ከትግራይ ክልል የመጣ የበጎ ፍቃድ አገልግሎት ሰጪ ወጣት ነው። እየሰጠ ያለው አገልግሎት ሁለት ዓላማዎችን ያነገበ መሆኑን ይናገራል። በቤተ መንግስት ተሰብስበን በጠቅላይ ሚኒስተር መመሪያ ነው የመጣን በየክልሉን ተመድበናል። እኔ ደግሞ በጣም ደስ ብሎኛል። ይሄ እምቦጭ የሚባል ይሄ ለጣና ካንሰር የሆነው እንደዚህ መሆኑን አላውቅም ነበር ብሎኛል። ማለትም ይሄ በጎ ፈቃደኝነት ሆነን በተለያየ ክልል ሂደን እኔ ለምሳሌ ከትግራይ ክልል ነው የመጣሁትና ትግራይና ማራ እጅና ጓንት ሆነን ተሰርተን እንድንለወጥ በተለያየ ለጊዜው ጥቅሙ ብሎ በደንበር ያሉት ዘርፎ ለምናምን ጠብ የሚያነሱት ና ስኑን አንድ ፍቅር እንዲሆን ብሎን ጠቅላይ ሚኒስተር በጣም አይደ ይሄ አፈልፍሎ ያመጣው በጣም ደስ የሚል ሀሳብ ነው። ከኦሮሚያ ክልል የመጣችው ወጣት ስንቅነሽ ሲሳይም እንዲሁ በፊት ሰፈር ላይ ነው የምንሰራ አሁን ወሰን ተሻግረን ነው የመጣ ነው ለመስራትም ብቻ አይደለም የህዝብን አንድነት ለማጠናከር ለመግባባት ቋንቋ ለመልመድ እዚህ ያለውን ባህል አማራ ክልል ያለውን ባህል ለመልመድ እንግዲህ እንዳየ ነው ጋብተን ሌሎችንም ለማስተማር ላለፉት ሰባት አመታት በጣና ሀይቅና በአባይ ወንዝ ላይ የተከሰተው የእምቦጭ አረም ሀይቁን ከጥፋት ለመታደግ በውጭም ሆነ በሀገር ውስጥ ያሉ ወገኖች ኮሚቴ በማዋቀር በጉልበት በገንዘብና የቁሳቁስ ድጋፍ በማድረግ የአካባቢው ነዋሪዎችም ሆነ ከሌሎች ክልሎች የመጡ ወጣቶች በተደጋጋሚ በዘመቻ እየወጡ ሳይሰለቹ ለማስወገድ ጥረዋል። ግን ጠብ ያለ ነገር የለም። አሁንም ያው ነው ያሉን የአካባቢው ነዋሪ አርሶ አደር አንዱ አለም ይዘንጋው ናቸው። አይ ውሃያችን እርግጥ እየበከለው ነው ያለ፣ ግን እኛም እየታገል ነበር። ህዝቡም እናንተም እየረዳችሁ ነበር። ግን አልዳነም፣ ሊከላም አልቻለም። ከምን እንደመጣ እንጃኒ ቢ ያለነ በቃ ብንል ብንል ም አልሆነም አልተሳካም። የአርሶ አደሩ ተስፋይ መቁረጥ ስሜት አይተን በቦታው ወጣቶችን ሲያስተባብሩ ያገኘ ናቸው። የክልሉ የአካባቢ ጥበቃና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር አቶ በልስቲ ፈጠነ እንደው መቼ ይሆን አባይና ጣናን ከእንቦጭ አረም ነጻ ሆኖ የምናየው አልናቸው። በየአመቱ አረሙ ሲከሰት 100% እናጸዳዋለን። በሚቀጥለው አመቱም ተመልሶ ያው ይመጣል። የአካባቢ ህብረተሰብ እንቦጭ አሉ። ለዛ ነው ውሃ ቢወቅጡት እንቦጭ እንደሚባለው ይለፋል፣ ይለፋል፣ ተመልሶ ይታያል። ለምሳሌ ጣና ላይ ወደ ሰባት አመት ምናምን ሊሆን ነው አባይ ወንዝ ደግሞ ሶስተኛ አመት ሊሆን ነው እና ተመልሶ ይከሰታል፣ ይታረማል፣ ተመልሶ ይከሰታል። እና የአረሙ ስነ ህይወታዊ ባህሪ አረሙን ሙሉ በሙሉ ለማስወገድና ለመቆጣጠር ፈታኝና አስቸጋሪ እንዲሆን አድርጎታል ማሽኖች ችግሩን ማቅረፍ አልቻሉም ማለት ነው ያው ማለት ማሽኖቹ ማለት በህብረተሰብ ተሳትፎ የሚታረመውን የሰው ጉልበትን የሰውን ጊዜ ይቀንሳሉ ነው እንጂ አረሙን ሙሉ በሙሉ ያስወግዳል ማለት አይደለም። ዘለቀታዊ መፍትሄ የሚሆነው ሌሎች አማራጮች ለምሳሌ ለአረሙ መስፋፋት ምቹ የሆኑ ሁኔታዎችን እንዲወገዱ ስናደርግ፣ ውሃው በደል እንዳይሞላ ስናደርግ፣ ዘላቂ የሆኑ የረጅም ጊዜ እቅዶችን አዘጋጅተን ስንተገብር ነው። እነዚህ አንድ መቶ ሀያ አምስት የሚሆኑ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ሰጪ ወጣቶችም አካባቢውን ህብረተሰብ እንደገና ለማነሳሳት ነው አረሙን የማስወገድ ስራ እንዲበወኔ ሲሰሩ የዋሉት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።